ቃል አቀባዩ ከዘረዘሩት በርካታ ነጥቦች በቅድሚያ ከሰሞኑ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ይፋዊ ጉብኝት ማድረጋቸው የሚታወስ ሲሆን ከኢትዮጵያ ጋር ካደረጓቸው የልማት ትብብር መስኮች በኒውክሊየር ተከላ ከስምነት የተደረሰበት ዘርፍ እንደሆነ ነው። በዚህ ላይ ቢያብራሩልኝ በማለት ጥያቄውን ያቀረብኩላቸው ለአቶ መለስ ዓለም ነው። ጉዳዩ ለሰላማዊ አገልግሎት የሚውል ነው። ለኤነርጂ የሚውል ነው። ኢትዮጵያ ውስጥ አሁን ካለው አማራጭ የሆኑ የኃይል ድሎች ያስፈልጉናል። የጂኦተርማል መጠቀም ችለናል። በውሃ አገራችን ትልቅ እምቅ ብቻ ሳይሆን ወደ ስራ እየዋለ ያለ ፕሮጀክት አለ። በንፋስ ሰርተናል። ከዛ በተጨማሪ ግን አሁን ከወዳጆቻችን ጋር ሆነን የምንሰራበት የኒክሌር ኤነርጂ ነው። ይሄ ለሰላማዊ እና ለሰላማዊ አማራጭ ብቻ የሚውል ነው። ከጅቡቲ ጋራ በድንበር አካባቢ የጋርዮሽ ስብሰባ እንደተካሄደ ይታወቃል። ይዘቱ ምን ይመስላል? በማለት ለቃል አቀባዩ ጥያቄው ቀርቦላቸው የጋራ የድንበር አስተዳዳሪዎች ስብሰባ በዋነኛነት ትኩረቱ በጋራ ድንበር አካባቢ ባሉ የኢሚግሬሽን አገልግሎት እንሰጣለን፣ የኢሚግሬሽን አገልግሎቱ እንዴት ነው ፈጣን ማድረግ የሚቻለው እንግልት የማይኖርበት ማድረግ የሚቻለው እንዴት ነው በሚል ጉዳይ ነው የሚመክሩት በጋራ ድንበር አካባቢ ያለ የጤና ችግር በሀገራችን ላይ በጋራ ድንበር አካባቢ በሚኖሩ ወገኖቻችን ላይ ችግር እንዳይፈጠር እንዴት ነው ማድረግ የሚቻለው። ድንበር አካባቢ የሚኖሩ ህዝቦች ከመኖሩ በፊት ጀምሮ እንደ ህዝብ አንድ ላይ የኖሩ ህዝቦች ናቸው። ተመሳሳይ ቋንቋ የሚናገሩ ስነልቦናቸው ልቦናቸው አንድ አይነት የሆነ ተመሳሳይ የሆነ እሴቶች ያሏቸው ህዝቦች ናቸው። መንግስት ፈቀደም አልፈቀደም ህጋዊ የሆነ ብቻ ሳይሆን ሌላ መልክ የሚገለጽ የንግድ ግንኙነት አላቸው። ስለዚህ ይህንን የኢኮኖሚያዊና ማህበራዊ ግንኙነት ዘመናዊ የማድረግ በእነዚህና ሌሎች ተዛማቾች ጉዳይ ላይ የሚያተኩር ነው። ስለዚህ የጋራ ድንበር ኮሚሽን ስብሰባ በወደብ ላይ አያተኩርም። ኢትዮጵያ እንደአማራጭ በበርበራ ወደብ ለመጠቀም ከሶማሌላንድ ጋራ የስምነት ውል እንዳላት ይታወቃል። ወደቡን ከሌላ የውጭ አካል ጋራ ሀገሪቱ መፈራረሟን በኢትዮጵያ በኩል እንዴት ይታያል ለሚለው ቃል አቀባዩ መለስ አለም ሲያስረዱ የበርበራ ወደብን በተመለከተ በዲፒ ወልድ እና በሶማሌላንድ አስተዳደር መካከል ከአንድ ዓመት በፊት ነው ስምምነት ተደርሶ ሲሰራበት የቆየው ኢትዮጵያ የዚህ ስምምነት አካል ሳትሆን ብትቆይም ለሰብአዊ አገልግሎት እንዲሁም ለአንዳንድ ውስን የሆኑ የወጪ እና ገቢ ምርቶቻችን ወደቡን ስንጠቀምበት ኖረናል እና ቆይተናል በሶማሌላንድ እና ሶማሊያ መካከል ያለውን ጉዳይ በተመለከተ የሁለቱ ህዝቦች የውስጥ ጉዳይ ነው። እዛ ጋር ኢትዮጵያ ጣልቃ የምትገባበት ምንም ምክንያት የላትም። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ